የአሜሪካ ድምፅ ራዲዮ ጣቢያ ነው። የዓለም የኃይል አሰላለፍ ሽግሽጉ ስላለ በጣም ተቃራኒ ኃይሉት እየመጡ ነው። ስለዚህ እንደዚህ አይነት ግጭት አጋጣሚዎችን ለራሳቸው ኢንትረስት ፍላጎት ሊጠቀሙበት ይችላሉ። መፍትሄ ፍለጋውን ስራ ሊያከብዱት፣ ሊያራዝሙት ይችላሉ። ዶክተር ሽመልስ ቦንሳ በኒውዮርኩ ስቶኒ ብሩክ ዩኒቨርሲቲ የዘመናዊ ታሪክ ተባባሪ ፕሮፌሰር ናቸው። የእስራኤልና የሐማስ ጉዳይ በአሁኑ ወቅት ያለው ሁኔታ፣ መጪው ጊዜና ከግጭቱ ባሻገር ያሉ ሌሎች ጉዳዮች፣ እንዲሁም የዩናይት ስቴትሱ ፕሬዚዳንት ጆ ባይደን የሀገራቸውን አቋም የገለጹበት ንግግራቸው የሚተነተንበት ቅንብር ነው። ዜናውን ተከትሎ የሚቀርበው የምሽቱ ቅንብር ሰፋ ያለውን ጊዜ ይዛል። ከእናቶች ምርጥ መጽሐፍ አሸናፊ ደራሲ ማክዳ አርሺ ጋር የተደረገ ቆይታና ዘወትር ቅዳሜ በእንግድ ወልደ የተዘጋጀ የሚቀርበው ለሳምንቱ መገባደጃ የእረፍት ቀናት የተመረጡ ምርጥ ምርጥ ዜማዎች የተካተቱበት የሙዚቃ ቃናም ይጠብቃችኋል። ሰላም ጤና ስጠልኝ። እንደምን አመሻችሁ የተከበራችሁ አድማጮቻችን ከቅዳሜ ጥቅምት 10 2016 ዓ ም ምሽት ዝግጅቶቻችን ጋር አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪ ንጉሥ ታምሬ ነው። የፕሮግራሙ ዋና አዘጋጅ ጽዮን ግርማ። አሁን የሰዓቱ የዓለም ዜና ይቀድማል። መልካም ምሽት ጤና ይስጥልኝ ክቡራትና ክቡራን እንደምናመሻችሁ። ከቅዳሜ ምሽት ዜና ጋር እንግዶ ልነኝ። ውሃ ምግብና መድኃኒት የጫኑ የግብፅ ቀይ ጨረቃ ተሽከርካሪዎች ዛሬ ወደ ጋዛ ሰርጥ መግባት ጀምረዋል። እርዳታውን የጫኑት የመጀመሪያዎቹ ሀያ መኪኖች ከበባ ውስጥ ወዳለው የጋዛ ሰርጥ የዘለቁት በግብፁ ራፋ ኬላ በኩል ነው። የግብፅ ቀይ ጨረቃና የተባበሩት መንግስታት ያበረከቱት እርዳታ ጋዛ ከገባ በኋላ የፍልስጤም ቀይ ጨረቃ እንደሚረከበው የመንግስታቱ ድርጅት የሰብአዊ ጉዳዮች ኃላፊ ማርቲን ግሪፊትስ አስታውቀዋል። 600 ኩንታል ምግብ የጫኑ ሦስት ተሽከርካሪዎችን መላኩን የዓለም የምግብ ፕሮግራም አስታውቆ 930 ቶን ተጨማሪ እርዳታ ለማስገባት የጭነት መኪኖች ራፋ ላይ እየጠበቁ መሆኑን አመልክቷል። በሌላ በኩል ድንገተኛ አደጋ እና ሌሎች ህመሞችን ለማከም የሚያስችሉ መድኃኒቶች የጫኑ አራት መኪኖች መግባታቸውን የዓለም ጤና ድርጅት አስታውቆ ተጨማሪ አቅርቦቶች ግብጽ መከማቸታቸውንና ወደ ጋዛ እየተንቀሳቀሱ መሆኑን ገልጿል። ይህ በእንዲህ እንዳለ በራፋ በኩል ያለው የወሰን መተላለፊያ የመከፈቱን አጋጣሚ ለመጠቀም ከጋዛ ለመውጣት የሚሞክር ማንም የውጭ አገር ዜጋ በሁለቱም የድንበሩ አካባቢዎች ትርምስና ቀውስ የተቀላቀለበት ሁኔታ ሊያጋጥመው እንደሚችል በእስራኤል የአሜሪካ ኤምባሲ አስጠንቅቀዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ የሆኑት አንቶኒዮ ጉተሬሽ በእስራኤልና ሐማስ መካከል የሚካሄደው ግጭት የፈጠረው አሰቃቂ ቅዠት ብለው የገለጹት ሁኔታ እንዲያከተምና ለሰብአዊ ሥራ ሲባል ተኩስ እንዲቆም ጥሪ አድርገዋል። ዋና ጸሐፊው ዛሬ ጥሩን ያሰሙት በእስራኤል እና ሐማስ ግጭት ላይ በካይሮ በመደረግ ላይ ባለው ጉባኤ ላይ ነው። ጉተሬሽ እንዳሉት በጋዛ ሰርጥ ሁለት ነጥብ አራት ሚሊዮን ፍልስጤማውያን በሰብአዊ ቀውስ ውስጥ በመኖር ላይ ሲሆኑ በሺ የሚቆጠሩት ሕይወታቸውን ሲያጡ ከሚሊዮን በላይ ተፈናቅለዋል ብለዋል። በካይሮ ጉባኤ ላይ የአስተናጋጇ ግብፅ፣ ኢራቅ፣ ጆርዳን፣ የተባበሩት አረብ ኤምሬትስ የጣሊያን እና የስፔን መሪዎች እንዲሁም የፍልስጤማውያኑ ፕሬዚደንት Mahmud Abbas Terentual. የተገናኘነው እጅግ ስቃይ ላይ ባለ እና ሌላ የገደል አፋፍ ላይ በሚገኝ ቀጠና ውስጥ ነው ሲሉ ተናግረዋል። ጉቴሬሽ የፍልስጤማውያኑ ቅሬታ ተገቢ ነው። ለሃምሳ ስድስት ዓመታት ግዛታቸው በእስራኤል ተይዟል። ቢሆንም ሐማስ በእስራኤል ላይ ያደረሰውና እስራኤላውያንን ያሸበረው ጥቃት በምንም አይነት ምክንያት ተቀባይነት የለውም ብለዋል። ጉቴሬሽ የግብፁ ፕሬዚዳንት አብደል ፈታህ አልሲሲ በበኩላቸው በእስራኤልና በፍልስጤማውያን መካከል ላለው ግጭት ብቸኛ መፍትሔ ፍትህ ነው ብለዋል። ፍልስጤማውያኑ የራስን ዕድል በራስ የመወሰን መብታቸው ተግባራዊ ሊሆንና በመሬታቸው ላይ የራሳቸው ሉዓላዊ ሀገር ሊኖራቸው ይገባል ሲሉ አልሲሲ ተናግረዋል። የፍልስጤማውያኑ ፕሬዝዳንት መሐሙድ አባስ ደግሞ የሁለት ሀገራትን መፍትሄ አጽንኦት ሰጥተው በመናገር እስራኤል የያዘችውን ግዛት ለቃ እንድትወጣ ጠይቀዋል። ፍልስጤማውያኑ ለሁለተኛ ጊዜ ከመሬታቸው ሊፈናቀሉ አይገባም ሲሉ በእስራኤል መፈጠር ወቅት 760 ሺህ ፍልስጤማውያን የተበተኑበትን ሁኔታ እንደገና እንደማይደገም ለመግለጽ የትም ማንሄድም ሲሉ ሦስት ጊዜ ደጋግመው ለጉባኤው ተናግረዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። እስራኤል በመላ ጋዛ ባሉ ኢላማዎች ላይ የምታደርገውን ድብደባ ዛሬም ቀጥላለች። የሰላም ምልክት ለማሳየት በሚል ሐማስ ሁለት አጋቾችን ትናንት ቢለቅም የእስራኤሉ ፕሬዝደንት ቤንያሚን ነታንያሁ ድል እስከሚያደርጉ ድረስ ለመዋጋት ዝተዋል። ካን ዩኒስ በተባለ ስፍራ ከ24 ሌሎች ነዋሪዎች ጋር በአንድ አሁን እስራኤል ባፈረሰችው ህንፃ ውስጥ ይኖር የነበረው ኢዛልዲን አልፋራ እኛ እስራኤልን ምን አደረግናት ሲል ጠይቋል። በደቡብ የአገሪቱ ድንበር በኩል በጋዛ አዲስ ጥቃት ተፈጽሞብኛል ስትል እስራኤል አስታውቃለች። እስራኤል ጥቃት ከጀመረች አንስቶ ከአራት ሺ በላይ ፍልስጤማውያን መገደላቸውንና ከእነዚህም ውስጥ በመቶ የሚቆጠሩ ሕፃናት እንደሚገኙበት የፍልስጤማውያኑ የጤና ሚኒስቴር አስታውቋል። በመጨረሻም አድማጮች ከሶማሊያ መዲና ዳርቻ በሚገኝ አንድ ወታደራዊ መደብ ላይ አንድ አጥፍቶ ጠፊ በመኪና ላይ በተጠመደ ቦምብ ባደረሰው ፍንዳታ ስድስት የጸጥታ አባላት ሲገደሉ ሰባት ሌሎች ደግሞ ጉዳት ደርሰባቸዋል ሲሉ አንድ የጸጥታ ባለሥልጣንና የአካባቢ ነዋሪዎች ለቪኦኤ ተናግረዋል። ዛሬ ማለዳ ለደረሰው ጥቃት አልሻባብ ወዲያውኑ ኃላፊነት ወስዷል። አጥፍቶ ጠፊው በርካታ ቦምብ የተጠመደበትን መኪና ከሞቃዲሹ 20 ኪሎ ሜትር ላይ ከሚገኝ የሶማሊያ ወታደራዊ ፖሊስ ካምፕ ነድቶ ሲገባ ፍንዳታው መድረሱ ታውቋል። ወታደሮች እየመጣ ባለው መኪና ላይ ቢተኩሱም መስኮቶቹ በብረት በመሸፈናቸው መኪናው ወደ ካምፑ ዘልቆ ሊገባ ችሏል፣ ሲሉ አንድ ስማቸው እንዲጠቀስ ያልፈለጉ የጸጥታ ባለሥልጣን ለቪኦኤ ተናግረዋል። ክብራትና ክብራን ለምሽቱ የያዝነው ዜና በዚሁ ተፈጽመዋል። ዜናውን ያሰማችሁ እንግዲህ ወልዴነኝ መልካም ምሽት። አድማጮች የምትከታተሉት በ1925 እና 31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ቅዳሜ ጥቅምት አስር 2016 ዓ.ም አስተናጋጃችሁ አሉላ ከበደ ነኝ። ወደ ምሽቱ ቀዳሚ ቅንብር ልውሰዳችሁ። የእስራኤልና የሐማስ ጉዳይ በአሁኑ ወቅት ያለው ሁኔታ፣ መጪው ጊዜና ከግጭቱ ባሻገር ያሉ ሌሎች ጉዳዮች ሁለተኛ ሳምንቱን የደፈነው የእስራኤልና የሐማስ ግጭት የተባባሰው የጋዛ ሰብአዊ ቀውስ ተስፋ የተጣለበት ሕይወት አድን እርዳታና የእስራኤል ኃይሎች ከአየር ድብደባው እግረኛ ጦር ያስገባሉ የተባሉበት ሁኔታ ሁሉም እያነጋገረ ነው አጠቃላዩን የግጭቱን አቅጣጫ በግጭቱ ያሉና ሌሎች አገራት እና ቡድኖች ሚና ታሪካዊ እውነቶች ከግጭቱ ባሻገር ያሉ ሌሎች ጉዳዮችና እንዲሁም ወደ መካከለኛው ምስራቅ ተጉዞ የተመለሱት የዩናይት ስቴትሱ ፕሬዝዳንት ጆ ባይደን ባለፈው ሐሙስ የአገራቸውን አቋምና ሌሎች ከጉዳዩ ጋር የተዛመዱ ርዕሶች አስመልክቶ ለአሜሪካ ሕዝብ ያሰሙትን ንግግር ጨምሮ የሚዳስስ የባለሙያ ትንታኔ ነው። ዶክተር ሽመልስ ቦንሳ በኒውዮርኩ ስቶኒ ብሩክ ዩኒቨርሲቲ የዘመናዊ ታሪክ ፕሮፌሰር ናቸው። በትላንትናው ምሽት በመጠኑ ያሰማነውን አክሎ ሙሉ ውይይታችን እንደሚከተለው ይቀርባል። ዶክተር ሽመልስ ቦንሳ፣ በቅድሚያ ለጊዜው አመሰግናለሁ። እኔም አመሰግናለሁ አሉላ። ዶክተር ሽመልስ ፕሬዚዳንት ባይደን ከትላንት በስቲያ ረቡዕ ወደ እስራኤል አቅንተው ከተመለሱ በኋላ ትላንት ሐሙስ ምሽት ላይ ለአሜሪካ ሕዝብ በቀጥታ የቴሌቪዥን ስርጭት በተላለፈው ከዋይት ሀውስ ባሰሙት ንግግራቸው ለእስራኤል የሚሰጡትን ድጋፍ በቁርጠኝነት ገልጠው የዩናይት ስቴትስ ምክር ቤት ጦርነቱ ስላሉት እስራኤልና ዩክሬን ድጋፍ የሚውል የአንድ መቶ ቢሊዮን ዶላር በጀት እንደሚፈቅድ የሚጠይቁ መሆናቸውን ገልጸዋል። አያይዘውም የእስራኤል መንግስት ከሁለት ሳምንታት በፊት ሐማስ በዜጎቹ ላይ ባደረሰው አሰቃቂ ጥቃት የተነሳ በቁጣ ስሜት ተውጦ በጦርነቱ ወቅት ለንጹሐን ፍልስጤማውያን ዜጎች ማድረግ ያለበትን ጥንቃቄ እንዳያጓድል ያሉበትን ንግግር አሰምተዋል። ለመሆኑ የፕሬዚዳንቱ ንግግር እንዴት አገኙት? የዩናይት ስቴትስን አቋምና ቀጣዩንም የጦርነቱንም ሆነ ሌሎች ተያይዘው የሚታዩ ጉዳዮች አካሄድ አስመልክቶ ምን አስተያየት አሳደረበው? ፕሬዚደንት ባይደን ለአሜሪካ ህዝብ ያቀረቡትን ንግግር አዳምጬው ነበረ። በሁለት ነገር ማየት ይቻላል። አንደኛ ይሄኛው እስራኤልና የፍልስጤም ግጭት ካለፈው ቅዳሜ ጀምሮ ከጀመረ በኋላ በሁለቱም በኩል ብዛት ያለው ሰው እያለቀ ነው። በእስራኤል በኩል ከአንድ ሺ አራት መቶ በላይ የሚሆን ሰዎች ሞተዋል። ከሶስት መቶ በላይ የሆኑ ወታደሮች፣ ሌሎች ደግሞ ሲቪሎች ናቸው። በፍልስጤም በኩል ደግሞ ከሶስት ሺ ሰባት መቶ በላይ የሚሆኑ ሰዎች ሞተዋል። ወደ አስራ ሁለት ሺ የሚሆን ሰው ቆስሏል። መሰረታዊ የሆኑ ነገሮች ለምሳሌ እንደ ሆስፒታል፣ መኖሪያ ቤቶች፣ ሌሎችን ትል ጉዳድር ሰው ባቸር እያየን ነው እና ይሄ በብዙ ቦታ በአሜሪካም ከአሜሪካ ውጭ ባለው ዓለም ላይ ከፍተኛ የሆነ ቁጣንም ቀስቅሷል። ሰው በትኩረት ጉዳይን እንዲከታተል አድርጓል። በተለያዩ ቦታዎች በአሜሪካ ከተሞች፣ በተለይ ደግሞ በትምህርት ቤቶች ውስጥ የተቃውሞ ሰልፎች ሁሉ ይደረጋሉ እና የፕሬዚዳንቱ ንግግር ስሰማ ንግግራቸው ቀረበበት መንገድ በፊት ልክ ግጭቱ በተጀመረ ሰሞን ይናገሩት እንደነበረ ሳይሆን በተወሰነ ደረጃ ተቀይረ ነገር አለው። ያ ምንድን ነው? አሁን ፍልስጤሞቹ ጉዳይ መናገር ጀምረዋል። ለምሳሌ ቅድም እንዳልከው ፍልስጤሞቹ ምግብ ያስፈልጋቸዋል፣ ውሃ ያስፈልጋቸዋል፣ መድኃኒት ያስፈልጋል፣ ኤሌክትሪሲቲ ያስፈልጋቸዋል፣ ያ ነገር ሊገባላቸው ይገባል ሚለው አንዱ ትልቁ ንግግራቸው ስንሰማው እዛም እስራኤል ሄዱኮክ ሄዱ በኋላ እንዳሳካሁት ያሉትም ይሄ ነበር ና የቶን ለውጥ አለ መሰረታዊ በሆነ መንገድ ግን ንግግራቸው አሁንም የሚያጠነጥነው እስራኤል ራሷን የመከላከል መብት አላት፣ ራይት ብቻ ሳይሆን ኃላፊነትም አለባት። ስለዚህ ይህንን ነገር እንድታካሄድ አሜሪካ ማድረግ የሚገባት ማንኛውን እንድታሳ ትደት አደረጋለች የሚለው ነገር አሁንም አልተቀይርም። በዚህ ስረታዊ የምንለው ና አልቀይሩትም የተውን ለውጥ አለ እና በዛ መሰረት የተቃኝ ንግግር ነው። ግን እዛ ውስጥ ደጋግሜ ግራቸው ሳዳምጥ ከእስራኤል ና ከፍልስቲን ግጭትን በላይ መልእክት ያለው ነው የሚመስለኝ ዩናይት ስቴትስ ለእስራኤል ካላት አጋርነት ባሻገር በዓለም አቀፍ ደረጃ ካሉ ሁኔታዎችም ጋር ሁል ጊዜም እንደሚሆነው ደግሞ ከዩናይት ስቴትስ ብሔራዊ ጥቅም አንጻርስ በዚህ ንግግራቸውም ሆነ ዩናይት ስቴትስ በወሰደችው አቋም ውስጥ የታየ ጎልቶ የወጣ ነገር አለ። ከዛ አንጻር የሚመለከቱት እዚህ ውስጥ አንድ ቁልፍ ነገር ነው ብዬ የማስበው የሀገራትን የውጭ ጉዳይ ፖሊሲ በተለይ ደግሞ እንደ አሜሪካ ያሉ ታላላቅ ሀገራት የውጭ ጉዳይ ፖሊሲያቸውን የሚቀርጸው ቁልፍ ሀሳብ ምንድን ነው ነው አሁን በአለም ላይ እንግዲህ የውጭ ጉዳይ ፖሊሲ እየተቀረጸ ያለው ቫሊዩስ በምንላቸው መሴቶችም ለምሳሌ የነጻነትን፣ የፍትህን፣ የዲሞክራሲን ሀሳብ የሰብአዊ መብትን ሀሳብ በማራመድ ዙሪያ የተጠነጠነ የውጭ ጉዳይ ፖሊሲ ወይስ ኢንትረስት የኢኮኖሚ ሊሆን ይችላል ጂኦፖለቲካል፣ ጂኦ ስትራቴጂክ ፍላጎቶችን የማስጠበቅ መሰረትን የያዘ በዛ ላይ የተዋቀረ የውጭ ፖሊሲ ያለው ነው የሚለው የባይደን አስተዳደር ፖሊሲያችን ቫልዩ ላይ የተመሰረተ ቅድም ያልኳቸውን የዲሞክራሲ የሰብዊ መብትን በማስጠበቅ በዛ ላይ የሚጠነጠን የተዋቀረ የውጭ ፖሊሲ ያለን የሚለው ግን በተደጋጋሚ ግን የምናየው እነኛ ነገሮች ለጂኦ ፖለቲካል ጥቅሞች ሲንበረከኩ እናያለን። በዛ መሰረታዊ የእስራኤልና የፊሊስጤንን የሚጭር ብንመለከት እስራኤልን ዲፌንድ ማድረግ መጠበቅ በአንድ በኩል ሴቶችን የማስጠበቅ አላማ የያዘ ነው ተብሎ ሊቀርብ ይችላል። ግን ያንም ደግሞ ቀይረ ወደ ፍልስጤም የምታመጣ ለምሳሌ እነይህን ሴቶችን የማስጠበቅን ሀሳብ ይዞ የተዋቀረ የውጭ ጉዳይ ፖሊሲ ፍልስጤሞቹ ጋር ሲሆን ይሰራ ላይሰራም ወይ ለምሳሌ ህይወትን ማስጠበቅ ሰብአዊ መብት ወይም ደግሞ ሬ ተዋጊ ያሉን ሰዎች ህጻናትን፣ ሽማግሌዎችን፣ ሴቶችን ከዚህ ከጦርነት ሰለባ አደጋ የማስጠበቅን ጉዳይ በተመለከተ እዛ ላይ ስለምን አይመለከትም የሚል ጥያቄ ሊያስነሳ ይችላል። ከዚህ ውስጥ ቁልፍ ነገርን የሚመስለኝ ቫሊዩ ወይም እሴቶች ላይ የተመሰረተ ፎረን ፖሊሲ ሳይሆን ጥቅምን ማስጠበቅ የሚለው የውጭ ጉዳይ ፖሊሲ ይመስለኛል። ያ ጥቅምን የማስጠበቅ የውጭ ጉዳይ ፖሊሲ አሜሪካን ከእስራኤል ጋር እንድትጣበቅ ነው የሚያደርጋት። ስለዚህ ጆደን ባይደን በተደጋጋሚ እስራኤልን ታው ማስከበር አለባት፣ ዜጎች የመጠበቅ ግዴታ እና ኃላፊነት አለባት በሚሉበት ሰዓት ይሄ እሴቶቹ ላይ ተመሰ ጉዳይ ፖሊሲ ልክ ጥቅም ላይ የተመሰረተ የውጭ ጉዳይ ፖሊሲ ወሳኝ ነው ብዬ ነው ማስበው። ይሄ ደግሞ ከማዕዘ ያገናኝናል። ንግግራቸውም ላይ በተደጋጋሚ ሲጠቅሱት እንደነበረው በተለይ ራሽን በተደጋጋሚ ተናግረዋል። በእርግጥ ንግግሩም ራሱ ለዩክሬን እና ለእስራኤል የሚሰጠውን እርዳታ በተመለከተ ስለነበረ የራሽን ደጋግሞ መጠቀሱ ሊገርመን አይገባም። ግን ያቸው ሲናገሩ ለእስራኤልና ስለ ፍልስጤን ብቻ ሳይሆን ትልቅ የጂኦፖለቲካል ትግል አለ። በዓለም ላይ ምናየው ይህ ጂኦፖለቲካል ትግል ዓለም የተዋቀረችባቸውን እሴቶች፣ መሰረታዊ የሆኑ ሀሳቦች እንደገና እየቀየራቸው ነው ያለው እና ለፕሬዚደንት ባይደን የእስራኤልና የፍልስጤን ትግል የሚመለከቱበት መነጽር ሰፋ ያለ ዓለም አቀፋዊ መነጽር ነው። በዛ ውስጥ ተገዳዳሪ ኃይሎችን መቋቋም መቻል አለብን እስራኤል የተደረገው እና ራሻ በዩክሬን ላይ የፈጸመችው ጥቃት ለሌሎች ምሳሌ መሆን የለባቸውም። እነዚህ ነገሮች አሁኑም ማስቆም ካልቻለን ይሄ እነሱ የሚሉት ይሄ የአለም የተመሰረተበት ይሄ ሩልስ ቤዝድ የሚባለው ስርዓት ሀሳብ እሴት የሚያናጉ ኃይሎችን በጊዜው መቅጠት ካልቻለ ዓለም ወደ ግጨት ነው ምትሄደው። ስለዚህ ያንንም የማስኩል አላማ ሀሳብ ይዞ የሚደረግ ግብግብ ነው የሚመስለኝ የጂኦፖለቲካል ትግሉ አንድ መገለጫ አድርጌ ነው እያየው ያለው። በዛ መልክ ነው የምመለከተው። ዶክተር ሽመልስ ፕሬዚዳንቱ ንግግር ወጣ ብለን አሁን ከተናገሩት ጋር ግን በቀጥታ ግንኙነት ያለው አንድ የተለያዩ ሀገሮችን ፍላጎትና ጥቅም በዚህ ውስጥ ደግሞ በዚህ ግጭት ውስጥ በቀጥታ ያሉ በተለያየ መንገድ ድርሻ ያላቸው ወገኖች ብዙ ናቸው። በቀጥታ ሀማስን እናንሳ እንጂ የፍልስጤሙ እስላማዊ ጂሃድ፣ ሂዝቦላና ኢራን በቀጥታ ተዋናዮች ናቸው። በአንድ ወገን ቀደም ባለው አስተያየቶ እንዳነሱት ሩሲያን ጨምሮ ዩናይት ስቴትስ እና ቻይና በተለያየ መንገድ ተገዳዳሪ የሆኑ በዓለም አቀፍ ደረጃ እየገነኑ የመጡ ሀገራት የሚያዛምዷቸው እንደመኖሯቸው እነኚህ ሁኔታዎች ብዙ ፍላጎቶች እዚህ አካባቢ መኖሯቸው ግጭቱን በማራዘሙና ገጽታውንም በመቀየሩ ረገድ ከማባባስ ወይ የተሻለ መንገድ ከመስጠት አንጻር ምን ይታዩታል? ወደ ሰላማዊ ሁኔታ ለዛ ክልል የመምጣት እድል ይሰጥ ይሆን? አሁን ያልካቸው ሀገሮች በተለይ ደግሞ ወደኋላ ተመልሰን ባለፉት አራት ዓመታት አካባቢ ይሄ የኮቪድ የሚባለው በሽታ ከመጣ በኋላ ራሻ ዩክሬን ከወረረች በኋላ ብዙ የሀይል ሽግሽግ በዓለም ላይ እየተካሄደ ነው። አሁን በፊት የነበረው አይነት በምስራቅ በምዕራብ ያለው አይነት ልዩነት ብቻ ሳይሆን በሰሜን እና በደቡብ የሚባለው ዓለም ማል ክፍተት እየተፈጠረ ነው። ያንንም አይተነዋል። የሩሲያ ወረራን በተመለከተ በተባበሩት መንግስታት ከታችኛው ወይም የአለሙ ደቡብ ክፍል ሀገራት የተመለከቱበት የወሰኑበትን ስናይ ከሰሜን ከመጡት ጋር የተለየ ነበረ እና ክፍተት አለ። ይሄ በምስራቅ መምራብ በሰሜን እና በደቡብ ማል ያለ ክፍተት በሰፍ የሰፋ ነው እና በዛ ሁኔታ ነው ይህ ጦርነት እየተካሄደ ያለው የእስራኤል እና የፍልስጤን ስለዚህ እንደዛ አይነት ክፍተት የዓለም የሀይል ሽግሽግ እየተካሄደ ባለበት ጊዜ የሚካሄደው የእስራኤልና የፍልስጤን ግጭት በፊት በጣም የተወሳሰበ ነው። ደግሞ በልኝ የጂኦ ፖለቲካል ሽግሽጎች ምክንያት የተወሳሰበ ነው የሚሆነው። ለምሳሌ በአንድ በኩል ምዕራቡ አለም በአሜሪካ የሚመራው የምዕራቡ አለም የያዘው አቋም አለ። በዛ መሰረቱ እየተንቀሳቀሰ ነው ያለው በሌላ በኩል የእነሱ ተገዳዳሪ ናቸው የሚባሉት ሀይላት በተለይ ደግሞ ቻይናና ራሺያ ሌላ አቋም ያላቸው ይህንንም ደግሞ ግብግብ በተባበሩ መንግስታት ሴኪሪቲ ካውንስል ውስጥ አይተነዋል። ሬዙሉ ውሳኔዎችን እንኳን ለመወሰን አልተቻለም። የዛ ግብግብ መገለጫ ይህ እንግዲህ የግጭቱ ወይም በያራ ነገራት ቢካሄደው የጂኦፖለቲካል ትግል የእስራኤልና የፍልስጤምን ችግር በሆነ መንገድ ለመፍታት የሚደረገውን ጥረት በጣም ወሰብሰብ ያደርገዋል፣ ያራዝመዋል ብዬ ነው ማስበው። ምክንያቱም በተለያየ መንገድ ነው ችግሩ እየተመለከቱ ያሉት። ለምሳሌ አንዳንዶቹ ችግሩ ወደኋላ ሄደን ካላየ ነው በስተቀር በቀደም ከተካሄደው ግጭት ብቻ እንጀምር ካለ መፍትያና በጣም የሚል እይታ ያላቸው፣ ሌሎች ደግሞ ትኩረት ያደረጉት ባለፈው ጊዜ የተካሄደው በሰላማዊ ሰዎች ላይ የተካሄዱትን በማውገዝ የሚጀምር መልከታ ነው ያላቸው እና በተለያየ መንገድ ነው ችግሩን የሚያዩት በተለያየ መንገድ ነው ችግሩን መፍታት ይቻላል ብለው የሚያምር እና ይወሳሰባል ብዬ ነው የማስበው። ራሱ የተወሳሰበም ስለነበረ ረጅም ጊዜ ሰብ ዓመት በላይ የቆየ ችግርም ስለነበረ ማለት ነው። ይህን ምናልባት በመጨረሻው በሚነሱ ተያያዥነት ባላቸው ሁለት ቁልፍ ጥያቄዎች ብንቋጭ ቀዳሚው እስራኤል በአሁኑ ወቅት እያካሄደች ያለችው ጦርነት የመጨረሻ ግቡ ምንድን ነው? ምንድን ነው ለማሳካት የሚታሰበው የሚታሰበውን እስ ያስገኛለሁ ለሚል በእርሶ እይታ ምክንያቱ ምንድን ነው? ይሄ በጣም ወሳኝ ጥያቄ ነው። ብዙ ሰውም አሁን እየጠየቀ ያለው ይህንን ነው። ምንድን ነው የመጨረሻው ግብ ነው? የመጨረሻ ግብ በሁለቱም ተፋላሚዎች በኩል በእስራኤሎችም በፍልስጤሞችም በኩል ያለው የመጨረሻ ግብ ወይም ኤንጌም የሚሉት በእንግሊዝኛ ምንድን ነው ነው በፍልስጤን ውስጥም ተመሳሳይ የሆነ እይታ አይደለም ያለው። ምክንያቱም ለምሳሌ በፍልስጤን ውስጥ ሁለት ተገዳዳሪ የሆኑ የፖለቲካ ኃይሎች አሉ። ጋዛ ውስጥ ያለው ሀማስ እንደገና ደግሞ በዌስት ባንክ አካባቢ ያለው የፋታ የሚባለው ድርጅት አለ። ፋታ ከእስራኤል ጋር ብዙ ብዙ ጊዜ ለድርድር ተቀምጠዋል። የእስራኤልን መኖር ተቀብሏል። ሀማስ ግን እንደዚህ አይነት አጋጣሚ የለው። የእስራኤልን መኖር አይቀበልም። ስለዚህ በዛ መሰረት ኤንድ ጌማችን ወይ የመጨረሻ ግባችን ከእስራኤል ጋር የሚደረገው ትግል የመጨረሻ ግባቸው የተለያየ ሊሆን ይችላል። ለምሳሌ ሀማስ እስራኤል የምትባል ሀገር ሳትሆን መኖር መኖር የለባትም። ስለዚህ ሊኖር የሚችለው በፍልስጤን ታሪካዊ ምድር ላይ ሊኖር የሚችለው መንግስት ወይም ሀገር አንድ ብቻ ነው የፍልስጤሞች ሀገር ነው ነው ምናል ልክ እንደዛ የዛ ደግሞ ሪፍሌክሽን ወይም መገለጫ ነዛ ብራል የምንበለው እስራኤል ውስጥ የምናያለን። እስራኤል ውስጥ ለምሳሌ በጣም አክራሪ የሆኑ ፓርቲዎች አሉ፣ መሪዎች አሉ። በተለይ ደግሞ በአሁኑ ቢንያሚን ኔታንያሁ በሚመሩት መንግስት ውስጥ በጣም ቁጥራቸው ከሌላ ጊዜ ከፍ ያለ በጣም አክራሪ የሆኑ የፍልስጤምን መኖር የማይቀበሉ የሰፈራ ቦታዎችን ማስፋት የሚፈልጉ ሀይሎች አሉ። በሌላ በኩል ደግሞ ሞደሬት የሆኑ ተራማጅ የሆኑ ሀይሎችም አሉ፣ የፍልስጤምን መኖር የሚቀበሉ የቱ ስቴት አይደለም ሁለት እራሳቸውን የቻሉ በሰላም አብሎ የሚኖሩ የሚችሉ የእስራኤል እና የፍልስጤን መንግስታት በዛ ቦታ መኖር አለባቸው ብለው የሚቀበሉ አሉ። ይህ በተለይ ከኦስሎ ስምምነት የመጣ ነው እና እለኝ የተለያዩ ፓርቲዎች መሪዎች መኖር የተለያዩ ኤንድ ጌምስ እንዲኖር ያደርጋል። አሁን ግን ባለው ሁኔታ በዚህ በተለይ በተለይ ባለፉት አስር ቀናት በተፈጸመ ሁኔታ ምንድን ነው የእስራኤል መንግስት ምክንያቱም የሩሲ ገቨርንመንት የሚባል የአንድነት መንግስት መስርተዋል በጦርነቱ ምክንያት። ስለዚህ የእስራኤል መንግስት በአሁኑ ሰዓት ምንድን ነው ያስበው? ነው በአንድ በኩል ሀማስን ሙሉ ሙሉ እናጠፋለን የሚለው በተደጋጋሚ ተናግረዋል። እንግዲህ ይችላል ነው ወይ ነው አይቲም ሁለት ነገር ነው ሊሆነ የሚችለው አንደኛው ሀማስን ማድከም ወይም ሀማስን ማጥፋት ብለን እናስበው። ሀማስን ማድከም ይቻላል። በተለይ ደግሞ የመዋጋት አቅሙን መሰባበር ይችላሉ በወረራ ከገቡ በኋላ ማለት ነው፣ የምድር ውጊያ ከተጀመረ ብዙ ጉዳት ሊያደርሱበት ይችላሉ፣ ማዳከም ይችላሉ። ግን ሐማስን እናጠፋለን የሚለው በተደጋጋሚ በእስራኤል መሪዎች የሚለው ነገር የሚካሄደው ነገር ይሆን ይችላል ወይ የሚለው አጠያያቂ ነው። ከዚያ ወይ ብዙ ጊዜ ተሞክሯል። ብዙ ጊዜ ወይ የተሻለ ነገር አይደለም። በጣም ከሌላ ጊዜ የተሻለ ነው ሊባል ይችላል። ገና በጣም አስቸጋሪ ነገር ነው የሚሆነው። ስለዚህ ግልጽ የሆነ የመጨረሻ ግብ ነው ተብሎ የሚታሰብ ነገር በአንድ በአንድባባይ ላይ አንሰማም። ያው እናጠፈዋለን የሚለው ነገር ነው ያለው በፍልስጤሞቹን በሐማስ ነው እዚህ ላይ መጥቀስ የምንፈልገው ሐማስ ይህንን ነገር ሲያደርግ የዛሬ አስር ቀን ማለት ነው አካባቢ ይህን ነገር ሲያደርግ ምን አስቦ ነው ነው ማለት እስራኤልን አሸንፋሉ የሚል ነገር አይደለም። በአንድ በኩል ይሄ የተቀማቸው ነገር መፈንዳት ነው የተቀማቸው ብሶት በተለይ ደግሞ እየጠነከረ የመጣው የሰፈራ ጉዳይ የብሎኬድ ጉዳይ ሊጋዛ የነበረው ብሎኬድ ከፍተኛ የሆነ ግፊት አድርጓል። በሌላ በኩል ደግሞ ሌሎች የውጭ ሀይሎችም አሉ። ለምሳሌ ኢራን ቅድም ጠቅሰሃል። ኢራኖቹ ደግሞ ከእስራኤል ጋር ያላቸውን ረጅም ስትራቴጂክ ትግል የሚዋጉት በርቀት ነው፣ በአንድ በኩል በሀማስ በኩል፣ በሌላ በኩል ደግሞ በሂዝቦላ በኩል ነው። ስለዚህ ይሄ የረጅም ጊዜ ትግል ፍጻሜው ወዴት ሊመራ እንደሚችል በሁለቱም በኩል ግልጽ ነው ብዬ አላስብም። ስለዚህ ኤንጌሙ ወታደራዊ ድል በማምጣት የሚጠናከል ነገር ሊሆን አይችልም። መጨረሻው ሊሆን የሚችለው ምንድን ነው? ፖለቲካዊ መፍትሄ መፈለግ ነገር ነው የሚሆነው። ወታደራዊ ተጠቅሞ ማዳከም ይችላሉ፣ ግን በሀማስን ወይም ደግሞ የአማስን ሀሳብ ከሳል የሚደረገውን ትግል ተግን መሆኑ ያጥፉታል የሚል እሳቤ ወይ ግምት የለም። ስለዚህ ኤቨንቹዋል መጨረሻ ላይ ወደ አንድ የፖለቲካ ስምምነት ላይ ካል ትዛሰ መሰቀል የዚህ የእስራኤልና የፍልስጤን ግጭት ሁልጊዜ እያመረቀዘ ነው የሚሄደው ነው። መልካም፣ ይሄ ምናልባትም የመቋጫውን ጥያቄ ይጋብዛል። ዶክተር ሽመልስ እንደሚያስታውሱት ቀደም ብለው በገለጿቸው በርካታ አመታት የሁለቱ ወገኖች ግጭት ውስጥ ሁነኛ ሰላማዊ ፍጻሜ ዘላቂ ሰላም ለማምጣት ከአራፋት ጊዜ ጀምሮ የዩናይት ስቴትስ ፕሬዚዳንቶች ከክሊንተን ጀምሮ በተደጋጋሚ ሙከራዎች ተደርገዋል። ነገር ግን አንዳቸውም የተሳካ ፍሬ አላፈሩም፣ ወይንም የተሳካ ሲመስል የሚፈርስበት ጊዜ አለ። የሁለት አገር ስምምነት የሚባለው የአንድ አገር ስምምነት የሚባለው ሁለቱም ሲያወዛግቡ፣ ሲያነጋግሩ ዘልቀዋል። የዓለምም ሁኔታ መለወጡን ጨምሮ አሁን የተከሰተ አስገዳጅ ሁኔታ ሊፈጥሩ ይችል ይሆን? ሁለቱም ወገኖች በዚህ መንገድ እየተናቆሩ ዕድሜ ልካቸውን ሕዝባቸውን ለአደጋ ማጋለጥ አይችሉም እና በቅርብ ከሚገኘው ውጤት በኋላ የጦርነት ኃይል የሚፈጥረው ጫና የራሱ ዘላቂ ድርድሮች ላይ የሚያሳድረው ተጽዕኖ እንዳለ ሆነው ነገር ግን ባጠቃላይ እንዲያበቃ የምፈለግን ነገር ከዚያ ውስጥ እንደው ዘላቂ ተስፋ የሚሰጥ ነገርም ሊወጣ ይችል ይሆን ወይስ ሁኔታው ከቁጥጥር ውጭ የሚወጣና ጨርሶ ተስፋ የማይታይበት ምን ይታዩታል? አሁን ባለበት እንደው ከወዲሁ መናገር የሚቻል ነገር ካለ ወደ አማርኛ ቢተረገም አንድ አባባል አለ። የአባባል ምንድን ነው? እያንዳንዱ ግጭት መባከን የለበትም ነው የሚባለው። ግጭት እንደዚህ አይነት አጋጣሚዎች ትልልቅ ሰብአዊ ቀውሶችን ያስከትላሉ፣ ውድመቶችን ያስከትላሉ። ግን አጋጣሚዎችን ደግሞ ሊፈጥሩ ይችላሉ፣ መውጫ መንገዶች ሊያሳይ ይችላሉ። ስለዚህ ይሄ ከሰባ አመት በላይ የቆየው የእስራኤል እና የፍልስጤም ግጭት ሁለቱም ሊስማሙበት ሊያቀራረብ ወደሚችል መፍትሄ ከመቸም ጊዜ በላይ የጠነከረ መሆን አለበት። በተለይ እንደዚህ አይነት እልቂት እየተካሄደ በዚሁ ሁኔታ የሚቀጥሉት አምስት፣ አስር፣ ሃያ ዓመታት ይቀጥላል ማለት አይቻልም። የእስራኤልም ዓላማ ለምሳሌ ለማስፈጸም በሚደረገው ጥረት ብዙ ሰዎችን ነው አደጋ ውስጥ የሚቀጥለው ብዙ ሰዎችን ሊያልቁ ይችላሉ። በጋራ ብዙ ሰው ሊጨፈለቅ ይችላል። ተዋጊዎች፣ ወታደሮች ብቻ ሳይሆን ሲቪሎቹም ተጎጂዎች ነው የሚሆኑት። እስራኤልም ሁል ጊዜ ከጋዛ ወይም ከዌስት ባንክ ጋር ባላት ግጭ ሴኪሪቲ ወይ ደህንነት ስሜት ሳይሰማት ለረጅም ዘመናት ልትቀጥል አይችልም። ስለዚህ ይሄ ግጭት የሚፈጥረው አጋጣሚዎች ሊሆኑ ይችላሉ። አሁን ችግሩ ምንድን ነው የአጋጣሚዎቹ መኖር አለመኖር ሳይሆን ያንን አጋጣሚ ሊጠቀሙ ከዚህ አጋጣሚ ውስጥ መፍትሄ ፈልገው ለድርድር ላይ ሊቀመጡ የሚችሉ መሪዎች አሉ ወይ ነው በአሁኑ ሰዓት። አሁን በጣም የምንመለከተው ነገር ምንድን ነው? በተለይ ደግሞ የጦርነቱ ሁኔታ ገና ብዙ ጊዜ ስላልወሰደ አሁን ስሜቶች በጣም ገዝፈው ያሉበት ሁኔታ ነው። ብዙ ሰውም እያለቀ ነው እና ስክን ያለ የፖለቲካ አመራር ቦታውን መውሰድ አለበት። እዚ አይነት ሰዎች መምጣት አለባቸው። በተለይ ደግሞ ኢንተርናሽናል ኮሚዩኒቲ የዓለም አቀፉ ማህበረሰብ ትልቅ ሚና ሊጫወት ይችላል፣ በማቀራረብ ለንግግር ሁኔታዎችን በማመቻቸት አሁን ችግሩ ሁኔታዎች መሰብሰብ የሚያደርገው ቅድም እንዳለ የአለም የሀይል አሰላለፍ ሽግሽጉ ስላለ በጣም ተቃራኒ ሀይሎት እየመጡ ነው። ስለዚህ እንደዚህ አይነት የግጭት አጋጣሚዎችን ለራሳቸው ኢንትረስት ፍላጎት ሊጠቀሙበት ይችላሉ። መፍትሄ ፍለጋውን ስራ ሊያከብዱት፣ ሊያራዝሙት ይችላሉ። ቅድምም በተባበሩ መንግስታት የሰክሪቲ ካውንስል ያየነው ነው ነገር ይሄ ነው ሰዎች ማኒቴሪያን ኮሪዶር ይፈቀደላቸው ጦርነቱ ጊዜያዊ በሆነ መንገድ የሚቋቁም ነገር ሁሉ መድረስ ያልተቻለው እንደዚህ ተቃራኒ የሆኑ ተገዳዳሪ የሆኑ የኃይል አስተላለፎች እና ፍላጎቶች ስላሉ ነው ስለዚህ የሊደርሽፕ ወይም የመሪነት ስቴትመንትሺፕ የሚጠይቅ ጊዜ ላይ ያለ ነው እና ከጂኦ ፖለቲካል ኢንትረስት አልፎ። ትልቁ ነገር የሰውን ልጅ ህይወት ማትረፍ የሚል በዛ ላይ የሚቃኝ የውጭ ጉዳይ ፖሊሲ ካልመጣ በስተቀር የራሴን ጥቅም አራምዳለሁ፣ ጓደኞችን ድፌ እንዳርጋለሁ፣ እኔ ያዋቀርኩትን የሩልስ ቤዝድ ሲስተም ጠብቃለሁ በሚል መንገድ ከተዋቀረ ጦርነቱ ወይም ችግሩ እየተራዘመ ነው የሚሄደው። ስለዚህ እድል አለ የሚለውን እኔም እቀበላለሁ። ከዚህ ግጭት ሊመጣ የሚችል መፍትሄ ይኖራል ብዬ እኔ አስባለሁ። ምክንያቱም ሊቀጥል ስለም አይችል ሰው ያለቀ ሊቀጥል አይችልም። ስለዚህ መፍትሄ ሊመጣ ይችላል፣ ግን ለዛ ዝግጁ የሆነ የፖለቲካ ስራ መሰራት አለበት። በአካባቢ ባሉ መሪዎች ሊሆን ይችላል፣ በሁለቱ የእስራኤልና የፍልስጤን መሪዎች ሊሆን ይችላል። ከዛ ውጭ ደግሞ ባሉ በተለይ ትልልቅ ሀይሎች እኔ እንደውም ብዙ መፍትሄ ሊመጣ የሚችለው ድሮ በርሳ እስከሚባለው በተለይ ደግሞ ታዳጊ ሀገሮች የምንላቸው ምክንያቱም በዚህ የጂኦፖለቲካል ትግል ውስጥ ካልተጠመዱት ኃይሎች ሊመጣ የሚችል እድል አለ ብዬ ነው ማስበው። ከሁለቱም ጋር ሊሰሩ የሚችሉ ከሁለቱም ጋር ሊነጋገሩ የሚችሉ ሀይሎች መምጣት አለባቸው። መፍትሄ ይኖረዋል። ግን እንደዚህ አይነት ስራ ጊዜ የሚወስድ ትዕግስት የሚጠይቅ ስራ ያስፈልጋል ብዬ ነው ማስበው። መልካም ብዙ እያነጋገረ ባለው እና ሁሉን ነገር አስጥሎ ያለምንም ትኩረት ያለምንም ቀልብ ለጊዜውም ቢሆን ወደ መካከለኛው ምስራቅ የጋበዘው የእስራኤልና ሀማስ ግጭት ዙሪያ ላደረግነው ቃለምልልስ ዶክተር ሽመልስ ቦንሳ በኒውዮርክ ስቶንብሩክ ዩኒቨርሲቲ የታሪክ መምህርና ተመራማሪ ለሰጡን ሰፊ ማብራሪያ ለጊዜው አመሰግናለሁ። ተስፋ አድርጋለሁ በሌላ መሰል ዝግጅት መልሰን እናገኘታለን። እግዜር ይስጥልኝ። ሌላ ሁነ እኔም አመሰግናለሁ አሉና፣ በጣም አስፈላጊ በሆነ ጉዳይ ላይ ነው እንግዲህ የጋበዝከኝ። ወደፊት እንግዲህ እንገናኛለን እንቀጥላለን ብዬ አስባለሁ። እግዜር ይስጥልኝ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን በእንግዱ ወድል እየተዘጋጀ የሚቀርበው የሳምንቱ ምርጥ ምርጥ ስልቶች የሚሰሙበት ክፍለ ጊዜ ነው። የሙዚቃ ቃና ጤና ስጥልኝ። እንደምናመሻችው ዘወትር ቅራብ የምሽት ዘና የምንልበት ሳምንታዊ የሙዚቃ ቃና አሁን ጀምረዋል። ሙዚቃዎቹ መራርጭ ወደ እናንተ የማደርሰው እንግዲህ ሁሌ ነኝ። እስከ አራት ሰዓት አብራችሁ እንድትቆዩ ጋብዛለሁ። ሰላም ላንቺ ውድናቴ ተሩሆኝ ሰናቆቴ ሰላም ላንቺ ውድናቴ ሰላም ላንቺ ውድናቴ ዳንኤል ዮሐንስ ነው። በደርግ የመጀመሪያ ዓመታት ለአንድ ስብሰባ ወደ አውሮፓ አቅንተው የነበረው ዳንኤል ዮሐንስ በወቅቱ የደርግ ሊቀመንበር የነበሩት ተፈሪ ባንቲና ሌሎችም ከኢሃፓና ከሜሶን ጋር አብራቸዋል በሚል በመንግሥቱ ኃይለማርያም በሚመራው ቡድን ከተገደሉ በኋላ ምዕራብ ጀርመን ለመቅረት ወስኗል። ከዛም ሳለ አገሩ ብትናፍቀው ይህን ዜማ ወጣ። ውድናቴ ሰላም ላንቺ ውድናቴ፣ ሩቅ ሆኜ በናፍቆቴ አታውስሻለው ሁልጊዜ፣ ካለሁበት በትታዜ ሰላም ላንቺ ውድናቴ፣ ሩቅ ሆኜ በናፍቆ Chẳng là hùng cái gì, tất mặt tóc gây ra tao với tao với tao với tao với tao với tao với tao với tao với tao You're lagging, yo. you yo. i the

ተቅዛለ ተግለው ተቅዛለው ሰላም ላንቺ ውድናቴ ከሩቅ ሆኜ በናፍቆቴ አስታውስሻለሁ፣ ሁል ጊዜ ካለሁበት በትካዜ ሰላም ላንቺ ውድናቴ كاروكويني بناخوطي اطاوس شعلو كونغيزي حلاو باب بركازي طاط ما إذا ريزا طاوسات الناس وين

ከ1968 እስከ 1983 ያገለገለውን የኢትዮጵያ ሕዝብ መዝሙር ዜማ የደረሰው ዳንኤል ዮሐንስ እንደነበር መጥቀስ ግድላል። ግጥሙን ደግሞ የጻፉት አቶ አሰፋ ገብረ ማርያም ናቸው። የሙዚቃ ቃና ይቀጥላል። ሎረን ሂል በሁለተኛ ደረጃ ትምህርት ቤት ሳለች ሁለት ከሄይቲ የመጡ ስደተኞችን ተዋወቀች። ስደተኞቹም ፊዩጂስ ብለው ያቋቋሙት ባንድን እንድትቀላቀል ጠይቋት። ሁለቱ ስደተኞች በኋላ ታዋቂ አቀንቃኞች የሆኑት ፕራስ ሚሼል እና ዋይክለፍ ዣን ናቸው። የባንዱን ስም ፊጂስ ብለው ያወጡለት ሪፊውጂስ የሚለውን አጥር አድርገው መጥራታቸው ነው። ስደተኞቹ የምጋብዛችሁ ኪሊንግ ሚ ሶፍትሊ ፊጂስ በሎረን ሂል ዋና ዘፋኝነት ያቀረቡትን ነው። ዘፈኑ ከፊጂስ ቀደም ሲልም ሆነ በኋላ በበርካታ አቀንቃኞች ተሰርቷል። I heard he sang a good song. I heard he had a style. And so I came. ሶፍትሊ፣ በፊጊስ ነበር በመከታተል ላይ የምትገኙት ከአሜሪካ ድምፅ የሚተላለፍላችሁን ሳምንታዊውን የሙዚቃ ቃናን ነው። እስከ አራት ሰዓት የማስተናግዳችሁ እንግዲህ ወሌ ነኝ። በርካታ አቀንቃኞች አዚመውታል። የምንጋብዛችሁ ቆየት ያለውን የሰይፉ ፋንታውን ነው። የሰይፉ ፋንታውን ትዝታ ነበር። እህቱ ራሄል ዮሐንስም ትዝታን ግሩም አድርጋ ተጫውታለች። በሌላ ጊዜ ጋብዛቸዋሉ። ኢዚ ወይም ኢዚ ላክ ሰንዴይ ሞርኒንግ ካማዶርስ በተሰኘው ቆየት ባለ የሙዚቃ ባንድ የተሰራ ሲሆን መሪ ዘፋኙና የግጥሙ ደራሲ ላይነል ሪቺ ነው። ራሱን እንዲሆን ያልፈቀደችለትን ፍቅረኛውን ጥሏት ስለሚሄድ አፍቃሪ ይተርካል። ኢዚ ላይክ ሰንደይ ሞኒ ላይነል ሪቺ እና ዘ ከመዶርስ ነበሩ። በላ ልበልሃ፣ ይሰኛል ከአንድ ወር በፊት የተለቀቀ ዜማ ነው። ለምለም ኃይል ሚካኤል ነች። ሚኳንም አጅቧታል። ግጥም ወንዶ ወንዶሰን ይሁን ዜማ ደግሞ ብሥራት ሥራፌል እንደሆኑ በቪዲዮ ላይ ተመልክቷል። do you want do do you want do you want Come and touch me, I money, Yeah, my love, i Bella, Touch me, you got am I'm not sure if a person who's a person who's a a Tell you so much. Thank am በላ ልበላሃ ለምለም ኃይለ ሚካኤል ነበረች። በሜክዋና አጃቢነት መሸደናደሩ በኤፍሬም እኔም፣ የምሰናበታችሁ በዚሁ ዜማ ነው። ለሳምንት ቀጠሮ ይዘን እንለያይ። ሰላም። i she not my በእንግዱ ምርጫዎች እንደተዝናናችሁ እኔም ተስፋ አደርጋለሁ። እንግዱን አመሰግናለሁ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽቱ ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ በዚሁ ተሰናበትኩ። ነገ እሁድ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመልሳለን። ሰላም፣ ደህና ደሩ